ወመንፈስ መንፈስ ቅዱስ አህዱ አምላክ አሜን። በእግዚአብሔር ስም እንደምን ሰነበታችሁ። አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። ያለፉትን የሥራ ዕለታት በሰላም አሳልፎልናል። የዛሬዋን ዕለት ደግሞ ባርኮ ሰጥቶናል። ይህ የሆነው በቸርነቱ ነው። አሁንም በቸርነቱ ከመካከላችን ተገኝቶ እሱ ራሱ እንዲያስተምረን፣ እሱ ራሱ እንዲመክረን፣ ጨለመውን አይምሮ እንዲያበራልን ቅዱስ ፈቃዱ ይሆንልን። ዛሬ እንግዲህ የምንማርበት ርዕሳችን ስለ ጾም ነው። ባለፉት በተከታታይ የነበሩትን ትምህርቶች ጨርሰናል። ዛሬ ስለ ጾም እንጀምራለን። ስለ ጾም ይሄ ብቻ ነው ማለት አይደለም፣ መጀመሪያችን ነው። ሁላችሁም የያዛችሁ ይመስለኛል። ክርስቲያናዊ ጾም ክርስቲያናዊ ጾም ጾም ቃሉ የግዕዝ ሆኖ ፍቹ ምን ማለት ነው? ጦም ማለት ነው። ፀ የግዕዙ ነው። ወደ አማርኛው ከተረጎም ነው ጠ ነው የሚሆነው። ፆ ያለው ጾ ነው የሚሆነው፣ ጦም ነው። ብዙ ጊዜ በገጠር በገጠራይታችን እንደሆነ ጸሎት አይደለም የሚሉት ምንድን ነው የሚሉት? ጠሎት ነው። መጽሐፍ አይደለም የሚሉት፣ ምንድን ነው የሚሉት? መጽሐፍ ነው። ጾምን ጦም ነው የሚሉ፣ መጽሐፍን መጽሐፍ ነው የሚሉት፣ ጸሎትን ጠሎት ነው የሚሉት፣ ጸበል የምንለውን ጠበል ነው የሚሉት። ስለዚህ ትክክለኛውን አማርኛ የሚናገሩት እነሱ ናቸው ማለት ነው። እኛ ግን እንደ ተሳሳቱ እንዳልሰለጠኑና ኋላቀር ቋንቋ ገና ስላልገባቸው የዘመናዊ ቋንቋ ስላላወቁት አድርገን እንወስደዋለን እንጂ ትክክለኛውን ቋንቋ የያዙት እነሱ ናቸው ስናስተውለው በሌላውም ስነ ምግባር በኩል በእውነቱ የማይጠበቀው ግሩም ድንቅ ነገር ዛሬ እየታየ የመጣው በሀገራችን ምድር ያሉት የውሃን ከገበሬዎች ነው ቆም ነገር እየተገኘ የመጣው እና እንዴ፣ ጾምና ጦም ምንድን ነው ልዩነቱ እንዳንል ለማለት ነው ጦም ማለት ሰውነትን ከመብል ከመጠጥና ከክፉ ስራ ሁሉ መከልከል ማለት ነው። ጾም ሰውነትን ከመብልና ከመጠጥ እንዲሁም ከክፉ ስራ ሁሉ መከልከል ማለት ነው። ከመብልና ከመጠጥ የምንከለከለው ወይም እህልና ውሃን የምንጦመው ወደ እውነተኛው ጾም ለመድረስ ነው። ለዚያ ለእውነተኛው ጾም መሸጋገሪያ ድልድይ ነው ከእህል ውሃ መከልከላችን። እውነተኛው ጾም ምንድነው? እህል ውሃን እንደተውን ሁሉ ክፉ ስራ ነው እውነተኛው ጾም ያ ነው። ይህኛው የሚያደርሰን ወደዚያ ነው። ስጋ ደከም ሲል አቅሙን ሲያውቅ ክፉ ስራን አለ መስራት በአይምሯችን መንፈስ ቅዱስ ይሰራል። ከዚያን ክፉ ስራ ሰው ጾምን ማለት ነው። የጾም ጊዜ ራስን የማዋረ የሐዘን የጸሎት የንስሐና የኑዛዜ ጊዜ እንደሆነ መጽሐፍ ቅዱስ ያስረዳናል። ከመጽሐፍ ቅዱስ ውስጥ ጥቂቶችን እንጠቅሳለን። አንደኛው በአምላካችን ፊት ራሳችንን እናዋርዝን ይላል። በአምላካችን ፊት ራሳችንን እናዋርዝ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ በአህዋ ወንዝ አጠገብ ጾምን አወጅሁ ስለዚህ ነገር ጾምን ወደ እግዚአብሔርም ለመንን እርሱም ተለመነን ይላል መጽሐፈ ዕዝራ ምዕራፍ 8 ቁጥር ሃያ አንድ ጾም እንግዲህ ራስን ለማዋረድ ከክፉ ነገር ሁሉ ለመዳን እና በስደት ላይ እንዳሉ ነው እነዚህ ሰዎች እስራኤል በባቢሎን ምድር በስደት ላይ እንዳሉ ከነበረባቸው ክፉ ነገርና አደጋ ለመዳን የእስራኤልን ሕዝብ ይመሩ የነበሩ ሰዎች ያገኙት ጥበብ ቢኖር በጸሎት በጾም ወደ እግዚአብሔር መቅረብ ነው። እና ተለመነን ይላል። እግዚአብሔር ጾማቸውን ጸሎታቸውን ሰምቷቸው ወደ ሀገራቸው ከሰባ ዓመት በኋላ በሰላም ተመለሱ። ፈቃዱ ሆኖ ለኛም ይሄን እድል ይስጠን። ሁለተኛው ይህንን ቃል በሰማው ጊዜ ይላል። ይህንን ቃል በሰማው ጊዜ ተቀምጫ አለቀሱ። ነቢዩ ነው። ይህንን ቃል በሰማው ጊዜ ተቀምጫ አለቀሱ። አያሌ ቀንም አዝን ነበር። በሰማይ ማአምላክ ፊት እጾምና እጸልይ ነበር። በሰማይ ማአምላክ ፊት እጾምና እጸልይ ነበር። እንግዲህ ዋናው ይህንን ቃል በሰማው ጊዜ ይላል የሀገሩን፣ የህዝቡን፣ የወገኑን፣ የአማንያንን ችግር ማለት ነው። ተቀምጬ አለቀሱ። ለዚህ ነው የጾም ጊዜ የለቅሶ ጊዜ የሀዘን ጊዜ የምንለው። አያሌ ቀንም አዝን ነበር። በሰማይ ማአምላክ ፊት እጾምና እጸልይ ነበር። እንዲህም አለው፣ አቤቱ የሰማይ አምላክ ሆይ፣ ለሚወዱህና ትእዛዝህን ለሚያደርጉ ቃል ኪዳንንና ምህረትን የምትጠብቅ ታላቅና የተፈራህ አምላክ ሆይ፣ ባንተ ላይም ያደረግነውን የእስራኤልን ኃጢአት እናዘዝልሃለሁ። እኛ በድለናል፤ እኛም ባንተ ላይ እጅግ ክፉ ሥራ ሠርተናል። መጽሐፈ ነቢያ ነህሚያ ምራፍ አንድ ከቁጥር አራት እስከ ሰባት እንደዚህ ነው። የጾም ጊዜ ማለት ኃጢያትን የመናዘዝ ጊዜ፣ በደልን በእግዚአብሔር ፊት ለእግዚአብሔር የማጋለጥ ጊዜ የተባለው ለዚህ ነው። ሶስተኛው ማቅ ለብሼ ይላል ነቢዩ። አሁንም ስለ ህዝቡ፣ ስለ አማንያን ህዝቡ ከኃጢአት በኃጢአት ምክንያት ከእግዚአብሔር ጋር በመለየቱ ምን ይላል ነቢዩ ዳንኤል? ማቅ ለብሼ በአመድም ላይ ሆኝ ስጦም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ ወደ አምላኬም ወደ እግዚአብሔር ጸለይሁ፣ ተናዝዤም እንዲህ አልሁ። በዚህ የጾም ጊዜ ነው። ተናዝዤም እንዲህ አልሁ፣ ኃጢያትን ሰርተናል፣ ኃጢያትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምጸንም አል ከትእዛዝህና ከፍርድህን ፈቀቅ ብለናል። ይላል ትንቢተ ዳንኤል ምዕራፍ 9 ቁጥር 3 እስከ 20 እንደዚህ የጾም ጊዜ ማለት የተጣሉ ተታርቀው፣ የተራራቁ ተቃርበው በኃጢአታቸው ተናዘው ተናዘን በድለንሃል፣ ስንል በድለንሃል በፊት አምጸናል ትዛዝህን አልጠበቅንም። አሁን ይህን ጾም ምክንያት አድርገ በፊት የቀረብነው ይቅር እንድትለን ነው እና የጾም ጊዜ ማለት የሀዘን ጊዜ፣ የለቅሶ ጊዜ፣ በኃጢአት የመናዘዝ ጊዜና በደልን በእግዚአብሔር ፊት የመናገር ጊዜ ነው ያልነው ለዚህ ነው። መረጃዎች እነዚህ ናቸው። አሁን እንግዲህ የጾም ሰዎችን በሁለት እንመደባቸዋለን። ፍሬ ነገሮ እዚህ ላይ ነው። የጾም ጊዜ ማለት የሐዘን ጊዜ፣ የመጸጸት ጊዜ፣ የንስሐ ጊዜ፣ ራስን የማዋረድ ጊዜ፣ የፍቅር ጊዜ፣ ከእግዚአብሔር ጋር የመቅረብ ጊዜ ሆኖ አሁን የጾም ሰዎችን በሁለት እንመደባቸዋለን። ጾምን የሚጾሙ ሰዎች በሁለት ይመደባሉ። አሁን እነሱም አንድ የጾም ጊዜያቸው እስኪፈጸም ድረስ ያለምንም እህል ውሃ በባዶ ሆድ ምን የሚሉ ናቸው የሚጦሙ እንዳንረሳውም ያስፈልጋል? አንደኛው የጾም ክፍል ያለምንም እህል ውሃ በእግዚአብሔር ፊት የጾም ጊዜያቸውን የሚጨርሱ። ሁለተኛው ከጥሉላት ማለት ከስጋ፣ ከቅቤና ከእንቁላል እንዲሁም ከሚያሰክር መጠጥ በመከልከል እስከ ተወሰነ ሰዓት በባዶ ሆድ ቆይተው ሰዓታቸው ሲደርስ ለስጋ ኃይል ሰጭ አልሆነ መናኛ ምግብ በመመገብ የሚጦሙ ናቸው። ላልኳቸው ሁለት ነገሮች መጽሐፍ ቅዱሳዊ መረጃዎች አሉ። አሁን የመጀመሪያውን የመጀመሪያውን ያለምንም እህል ውሃ የሚቀመሰውን ማለት የሚጦመውን ጦም በመጽሐፍ ቅዱስ መረጃነት ለማየት መጀመሪያ ያለምንም ምንም እህል ውሃ የሚለውን እናያለን። አንደኛው እግዚአብሔርም ሙሴን በእነዚህ ቃሎች መጠን ከአንተና ከእስራኤል ጋር ቃል ኪዳን አድርጌያለሁና እነዚህን ቃሎች ጻፍ አለው። በዚያም አርባ ቀንና አርባ ሌሊት ከእግዚአብሔር ጋር ነበረ፣ እንጀራም አልበላም፣ ውሃም አልጠጣም። በጽላቶቹም አስሩን የቃል ኪዳን ቃሎች ጻፈ። ዘዳግም ዘዳግም ነው የሚል ጽሁፉ የምታዩት ጽሁፉ ዘዳግም ነው። ዘፀአት ነው። ጸበሉት አስታውሱ። ዘፀአት 34 ቁጥር 27 የጽሁፍ ስህተት ነው። ዘፀአት ነው። ኦሪ ዘፀአት ምዕራፍ 34 ቁጥር 27። ጥሩ ሙሴ አርባ ቀንና አርባ ሌሊት ያለምንም እህል ውሃ የጾመው ስለምኑ ነው? ስለ ሁለቱ እግዚአብሔር ስለሰጠው ጽላቶች ነው። እንግዲህ ትልቁ ምስጢር እዚህ ላይ ነው። ሙሴ ትዕዛዛቱ የተጻፈባቸውን ጽላቶች ሲቀበል እግዚአብሔር ወደ ሲና ተራራ ጠርቶት በሲና ተራራ አርባ ቀንና አርባ ሌሊት ያለ ምንም እህል ውሃ ከጾመ በኋላ ነው እንግዲህ ሙሴ አሁን ስለ ኃጢያቱ አይደለም የጾመው ወይም ስለ በደሉ አይደለም የጾመው ወይም ራሱን ለማዋረድ አይደለም የጾመው። ሙሴ አሁን ከእግዚአብሔር የሚቀበለው መልካም ነገር ነው፣ በረከት ነው፣ የእግዚአብሔር ቃል ነው። ይህ ከሆነ ሙሴ አርባ ቀንና አርባ ላይ ለምንድን ነው ያለ ምንም ምህላ የጾመው ጾም ከክፉ ለመዳን ብቻ ሳይሆን በኃጢአት ለመናዘዝ ብቻ ሳይሆን ለሐዘን ብቻ ሳይሆን እግዚአብሔር የሚሰጠን ሀብት የተባረከ እንዲሆን እግዚአብሔር የሚሰጠን ጸጋ የተባረከ እንዲሆን ከመቀበላችን በፊት ከወዲሁ መጾምም ተገቢ መሆኑን ነው። ተመልከቱ። ለሰው ልጆች መመሪያ የሆነ መልካም ነገር ነው የሚሰጠው። ግን ያ እንዲባረክለት አስቀድሞ አርባ ቀን አርባ ሌሊት ጾመ። ለምሳሌ እውቀት ከእግዚአብሔር የተሰጠ በረከት ነው። አንድ ምሁር ሲማር ቆይቶ ካወቀ በኋላ ስራ ሊጀምር ሲል ከስራ በፊት ስራው ለሱ በረከቱ ነውና ከስራው በፊት ምን ማድረግ አለበት? መጾም ለተወሰኑ ቀዳት ስራው እንዲባረክለት። አንድ ባለ ስልጣን እግዚአብሔር ስልጣንን ቢሰጠው ስልጣን በረከት ነው፣ ከእግዚአብሔር የሚሰጥ ሀብት ነው። ስልጣኑን ይዞ ስራ ከመጀመሩ በፊት ምን ማድረግ አለበት? መጾም። አንድ ትዳርን የሚፈልግ ወጣት፣ አንዲት ትዳርን የምትፈልግ ወጣት እግዚአብሔር የትዳር ጊዜያቸውን የቃል ኪዳን የጋብቻ ጊዜያቸውን ቢያቀርብላቸው ጋብቻው ከመፈጸሙ በፊት ምን ማድረግ አለባቸው? መተው። ይህ እንዲያውም በዚህ በሰሜኑ የተለመደ የተለመደው ነው። ዛሬ የያዝ ነው። አሁን የጽጌ ጾም የፈቃድ ጾም ቢባልም የሙሽራ ጾም በመባል ይታወቃል። በሚመጣው ቅበላ፣ በሚመጣው የሰርግ ወቅት ለሚያደርጉት ጋብቻ ሙሽሮቹ አስቀድመው የሚጸሙት ነበር ባባቶቻቸው ዛሬ እየተረሳ መጣ እንጂ ጋብቻው ከመፈጸሙ በፊት የሚጾም ጾም ነው። ይሄ የጽጌ ጾም በአብዛኛው። አንድ ዲያቆን ለመሆን የሚፈልግ ሰው ዲቁናን ከመቀበሉ በፊት መጾም፣ አንድ ካህን መሆን የሚፈልግ ክህነቱን ከመቀበሉ በፊት መጾም፣ አንድ መነኩሴ ከመሆኑ መሆን የሚፈልግ ሰው ምንኩስናውን ስርዓት ከመፈጸሙ በፊት ሱባኤ መግባት መጾም ለምን እንዲባረክ፣ ሙሴ አርባ ቀንና አርባ ሌሊት ጾመ። ያለ ምንም እህሏ ለሰው ልጆች መልካም የሆነውን ነገር እንዲባርክለት ጠየቀው፣ ባርኮ ሰጠው። እግዚአብሔር በዚያ ታቦት በዚያ ጽላት ኃይሉን አሳደረን። ያ ጽላት ያ ታቦት ለሙሴ ክንድ ነበር፣ ለሙሴ ጥበብ ነበር፣ ለሙሴ ኃይል ነበር፣ የዮርዳኖስን ወንዝ የከፈለበት የፍልስጤማውያንን ጣዖት ያንኮታኮተበት ከእግዚአብሔር ጋር ቃል በቃል አምስት መቶ ሰባ ጊዜ የተነጋገረበት እግዚአብሔርና ሰው የተገናኙበት ኃይል እንዲሆን ሆነ። እንግዲያውም ጽላቱም ከድንጋይ ነው የተዘጋጀው፣ ታቦቱም ከእንጨት ነው የተዘጋጀ። የሰው እጅ ነው ያዘጋጀው፣ ግን እግዚአብሔር ስለባረከለት ከመቀበሉ በፊት አርባ ቀን አርባ ሌሊት ያለምንም እልዋት ስላለቀሰ ባርክልኝ ብሎ ባርኮለት ይኸውና ዛሬ በሀገራችን እንኳን ለኢትዮጵያ እንኳን ተርፎ ያጠጋ ያበረከት ፈረንጆች ሁሉ እየሄዱ አሁን እንግዲህ ስድስት መቶ ሰባት መቶ ገጽ መጽሐፍ ጀምረዋል። ስለ ጽላቱ ስለ ታቦቱ እስካሁን ድረስ እግዚአብሔር ያልባረከው ቢሆን ኖሮ ሙሴ አርባ ቀን አርባ ሌሊት ያለ ምንም ምሏ ጾሞ ጸልዮ ባርክልኝ ባይለው ኖሮ ምናልባትም ወር ላይ ሞላ ይችላል፣ ዓመትም ላይ ሞላ ይችላል፣ አምሳ ዓመት ስልሳ ዓመት ላይ ሞላ ይችላል፣ ይጠፋል። እግዚአብሔር የባረከው ግን መጥፊያ የለውም፣ አይጠፋም እና የግድ እንደው ከክፉ ነገር ለመዳን ብቻ ሳይሆን መልካም ነገርንም ከመቀበላችን በፊት ጾም፣ ጸሎት ትባይ አስፈላጊ መሆኑን በዚህ አጋጣሚ እንድናሳውስ ነው። ሁለተኛው እስራኤል በፋርስ ባቢሎን በስደት ላይ እንዳሉ ጠላት ተነስቶባቸው በያሉበት ታድ ነው እንዲገደሉ በተወሰነባቸው ጊዜ እንደ እግዚአብሔር ፈቃድ ከስደተኞች መካከል የንጉሱ ሚስት ለመሆን በበቃች አስቴር በምትባል ቅድስት ሴት አማካኝነት ሶስት ቀንና ሦስት ሌሊት እስራኤል በያሉበት እህል ውሃ ሳይቀምስ ጾመው በይግባኝ የሞት ፍርዱ ወደ ነጻ ተለውጦላቸዋል። መጽሐፈ አስቴር ምዕራፍ 4 ቁጥር 13 እስከ 17። ትልቁ አደጋ ደግሞ ይህ ነው። እነዚህ ሰዎች ከእስራኤል ተሰደው ፋርስ ባቢሎን ላይ ያሉ፣ አንድ ተንኮለኛ ባለስልጣን አጋጠማቸው። ኃጢአታቸውን እውነት አስመሰለው። በንጉሱ ፊት አቀረበው። በያሉበት ታድነው እንዲገደሉ ተወሰነ። አያድርስ ነው። እስኪ እዩት። አሁን እኛ ኢትዮጵያውያን እንደ ዘር ተዘርተናል በየሀገሩ። መቼም ጸሎት የባሰ አታምጣ ነው። አያድርስና አሁን ክፎች ተነሳስተውብን ስማችን በሐሰት ወንጅለው እውነት አስመስለው በየያሉበት ታድ ነው እንዲገደሉ ተብሎ ቢታወጅ በጋዜጣ በሬዲዮ፣ የቱን ያህል ነው የሚከብደን ይከብደን። ምዕመናን ህይወታችን እናደናለን ብለን መተን እንተርፋለን ብለን መተን በየ ምክንያቱ ተባረን በሄድንበት ደግሞ እንደገና እንዲገደሉ ተብሎ ሲታወጅ አያስደነግጥም? ያው ስላልሆነች ነገሯ ምንም አይመስለንም አሁን ፍንጫ በተሰማ ሀገር እያንዳንዳችን ቅርባ ወዘነንም ሌሊቱም ስንማንን የምናድረው። እስራኤል እንደዚያ ነበር የገጠማቸው። እግዚአብሔር ግን ቸር ነው። ሁል ጊዜ ሰዎችን ለመርዳት ምክንያት አለው። ለካ ተሰደው ከሄዱት ከእስራኤል መካከል አስቴር የተባለች እግዚአብሔር የመረቃት ሴት በውበቱም በስነ ምግባሩም አስተካክሎ ስለፈጠራት ስለባረካት የዚ ሀገር ንጉሥ ሚስቱ እንድትሆን። ፈልጎ ሚስት ትሆናለች። ይህ አዋጅ ሲታወጅባቸው እነ መርዶኬዎስ የተባሉ የእስራኤል ስደተኞች መሪዎች የነበሩ መልእክት ላኮ ወደሷ፣ ምናልባት እግዚአብሔር አንቺን ለንጉሱ ሚስት ያደረገሽ ለዚህ ሊሆን ይችላል። እኛ በያለንበት ታድነን አልቀን የአንቺ መኖር ምሮ አይምሰልሽ፣ ነገም ጧት አይምሮሽም! ማዘነሽ መጸጸትሽ ስለማይቀር አዘነሽ ተጸጸተሽ ተብሎ የነሱናት ተብሎ አንቺም ሕይወትሽ ይጠፋል እስከ ቤተሰቦችሽ እና እርጅን እባክሽ። እንግዲያው ሴቶች በእውነቱ ባለስልጣኖችን መጠምዘዝ ይችሉበታል። በዚያ ባላት ጋብቻ በዚያ ባላት ውበት የማ ቀላል አይደል ብላ ልክ አሁን ባለም ያሉ ሴቶች እያታለሉ ባለሥልጣኖችን ፍርድ እንደሚጓደሉ ሁሉ ድሆች እንደሚያለቅሱ ሁሉ እግዚአብሔር እንደማያይ ዝም ባለ ጊዜ እግዚአብሔርን እንደማይሰማቸው እንደማያያቸው አድርገው በተሰጣቸው ስልጣን እንደፈለጉ እንደሚሆኑ ሁሉ እሷን በተሰጣት ውበትና ጸጋ ግዴለም መክረዋለሁ ማለት ትችል ነበር። ግዴለም ቀላል ነው ዘዴው የእሱን አእምሮ መጠምዘዙ ማለት ትችል ነበር። ግን አላለችም። ጥሩ፣ ይህን ካላችሁኝ ምንም እንኳን በባል መልክ ቢሆን ንጉሱ ለኔ ምንም እንኳን ብንቀራረብ ባወጀው አዋጅ ላይ ሀሳቡን ይቀይር አይቀይር አላረጋግጥም። ከጀ ጥያቄውን ጠይቄ መዝገቡ እንደገና እንዲመረመር አመልክቼ መልካም መልስ እንዳላ እንዳገኝ አፍሬ እንዳልመለስ እስራኤል በያሉበት ሶስት ቀንና ሶስት ሌሊት ይጾሙ፣ ወደ እግዚአብሔር ያለቅሳሉ። ስለኔ ጽቡልኝ ጥያቄ መልካም እንዲሆን። እኔም የመጀመሪያ ነኝ። ሶስት ቀን ሶስት ሌሊት አልበላም አልጠጣም። ደግሞ አትሳሱ፣ ለስጋችሁ ልታልፉት ነው ይሄን ዓለም ልትገደሉ ነው እሺ። እግረ መንገዱንም ወደ እግዚአብሔር መቅረብ ነው። ሶስት ቀን ሶስት ሌሊት እህል ውሃ አትቅመሱ። ወደ እግዚአብሔር እናልቅስ። የሰው እርዳታ ዋጋ የለው። እግዚአብሔር ዶሴውን፣ መዝገቡን ሲመረምረው እግዚአብሔር ይግባኙን ሲያየው ነው ፍሬ የሚያፈራው፣ አለቻቸው። ተግባራዊ ያደረ ሶስት ቀን ሶስት ሌሊት እህል ዋልቀም ከሶስት ቀን ጾም በኋላ ሄደች ወደ ንጉሱ። አእምሮውን ቀየረው፣ ሀይለ መለኮት የመለኮት ኃይል አእምሮውን ቀየረው። መዝገቡን እንደገና እንዲመረመር አደረገ። ሲመረምረው ለካ የሐሰት ክምር ነው የሐሰት ትብትብ ነው። የመለኮት ኃይል ያኔ የሐሰት ትብትብ እንደ ሸረሪት ድር በጣጠሰው። እንደም ባይ ካብናደው ያ በክፉ የሆነ ጀራቸው በሐሰት ያስመሰከረባቸው በያሉበት ታድ ነው እንዲያልቁ ያስወሰንባቸው ታላቅ ባለስልጣን ሃማ ይባል ነበር። ያ ሃማ በእንጨት ላይ በአደባባይ እንዲሰቀል ተወሰነበት። እስራኤል ከዚያ መከራ ከመውጣ ነው ይሄ ሆኖ ያለ ምንም እህል ውሃ በተጾመ ጾም ነው። ሌላው ሶስተኛው የነነው የሰዎችን የነነው የሰዎችን ታሪክ ሁላችንም እናውቃለን። በዮናስ ስብከት እንስሳት እንኳን ሳይቀሩ ያለምንም እህል ውሃ ሶስት ቀንና ሶስት ሌሊት በመጦማቸው እግዚአብሔር ይቅርታውንና ምሕረቱን ልኮላቸዋል። ትንቢተ ዮናስ ምዕራፍ 3 ቁጥር 1 እስከ 10። ደግሞ የነዚህ የራሳቸው ጥፋት ነው። ሰው ባህሰ ተነሳስቶባቸው ሳይሆን ራሳቸው አንስ ኃይለ ከብለው እግዚአብሔርን ይዋጉ ጀመር፣ በርኩሰት እግዚአብሔርን ይዋጉት ጀመር፣ በኃጢያት እግዚአብሔር ነነዌን ሊያጠፋ ወሰነ። እግዚአብሔር ግን ሳይመክር ሳይናገር የቅጣት መዓቱን አያፈሰውም። ዮናስ ላከላቸው በብዙ ተአምር። ዮናስ ሄዶ ነነዌ ልትገለባበጥ ነው፣ ንስሐ ካርከባችሁ ልትጠፉ ነው፣ እግዚአብሔር ይሄን ነገር ብሎኛል። ንስሐ ብትገቡ ግን እንደሚመራችሁ ምልክት ሰጥቶኛል አላቸው። ንጉሱ የመጀመሪያ ስራው አዋጅ ማወጅ ያም አዋጅ የእስራኤል አምላክ የሰማይና የምድር ጌታ እሱ ሊበቀልን ሊቀጣን ነውና ነብዬ ዮናስን ልኮርናልና እኔም ከዙፋኔ ወርጄ አመድ ነስንቼ ማቅ ለብሼ ጾምን ጸሎትን እጀምራለሁ። ስለዚህ ሶስት ቀንና ሶስት ሌሊት የነነው የህዝብ ውሃ እንዳይቀምስ ምግብ እንዳይቀምስ ምናልባት መጠጡ እንባው እንዲሆን ይህ የኔ አዋጅ ነው። ከመዓት ልትተርፉ ከፈለጋችሁ ይህ ነው ምስጢሩ። ነቢዩ ነግሮኛል። የሰማይና የምድር ጌታ ክንዱን የሚችለው የለም፣ ቁጣውን የሚችለው የለም፣ መዓቱን የሚችለው የለም። የነነዌ ሕዝብ ታውቁበት እንደሆነ ይሄ ነው የኔ ድርሻ። ለ ራሱን አዋርዱ። እናንተ ብቻ አይደላችሁም። እሳቱ ከነደደ በነው የምድር ማአቱ ከፈሰሰ በነነዌ ምድር ሰዎች ብቻ አይደለም የሚያልቁት፣ እንስሳትም ናቸው። በሀገራችን ኃያላን በሀገራችን እርስ በርሳችን ስንናከስ ፈረንጆች በሰሩት መሳሪያ እርስ በርሳችን ስንጣፋ በረሃው ሲነድ የኢትዮጵያ እንስሳትም አልቀዋል። የሌላውን እያንዳንዱ ራሱ ይመስክር። የኛ መከራ፣ የኛ ፈተና ለእንስሳትም ይጠርፋል። እንስሳቱን መከራው ይተርፋቸዋልና፣ ሶስት ቀን ሶስት ሌሊት እንስሳቱን፣ እንቦሶች፣ ጥጆች፣ ፍየሎች፣ ግልገሎች ወደ እናቶቻቸው ጡት እንዳይሄዱ፣ ታላላቆች እንስሳትም ሳር እንዳይበሉ፣ ውሃ እንዳይጠጡ አለ። እውነትም እንስሳትም ጾሙ፣ ነነዌ ከመከራ ዳለች። ለነነዌ ሕዝብ እግዚአብሔር ምህረቱን አፈሰሰ። ዮናስ እንኳን አኮረፈ። በእውነቱ ድሮ ወደ ነነዌ አልሄድም ያልኩ ይሄን ብዬ ነው ምክንያቱም አንተ ነቢያትን ዝም ብለህ ትልካለህ። ልትጠፉ ነው፣ እግዚአብሔር ይህን ወስኗል ብላችሁ ንገሩ ትላለህ። በኋላ እንደገና ደግሞ ምህረትህ ከተናገርከው ልክ ይሆናል። አሁን እኔ ሄጄ ብናገር ታስዋሸኛለህ ብዬ ወደ ተርሴስ ኮበልል። ወደ ተርሴስ በመርከብ ስኮበልል መርከቡን ኃይለኛ ማዕበል እንዲመታው አደረግ። ከዚያ ጥፋቱ የኔ በመሆኑ ወደ ባህር እንድወርቅ ከመርከብ እንድጣል ባህር ላይ አደረግ። አሳ አንበሪ ዋጠኝ፣ ወደ ነነው የተፋኝ ይህ እንግዲህ አንተ ኃይል ነው ብዬ መናገር ጀመር። ትንሽ እንኳን ምልክት ለምን አታሳይ? ማለት ለምንድነው ሁልጊዜ ጊዜ የምታሳፍርህ? ነነዌ ትገለባበጣለች የትገለባበጣለች ሰዓት ማለት ሰዓት ከሰማይ ሊወርድ ነው ብዬ ተናግሬ ያለሁ ልቤን ሞልቼ ልቤን ነፍቼ፣ አሁን ግን ተውከው። የሶስት ቀን አለፈ። ምንድነው ይሄን ያህል እንደዋሾች የምታደርገና? እንግዲህ እሱ ከነነዌ ወጣ ያለ ነው ጀግናው። ከከተማው ውጭ ስለሆነ ነው እንጂ ውስጥ ቢሆን ኖሮ ይህችንም ከተማ አይደል ነበር የሚል ሰው ነው ስም ነቢይ እሱ ወጣ ስላለ አጥፋ። እግዚአብሔር ግን ያለምንም ድካም እንዲሁ ጥላ እንድትሆነው ብሎ አንዲት የቃል የቅልዳስ አዘጋጅቶለት ነበር። ያችን ወዲያውኑ አደረቀበት ይላል። ይሄ ዋይ የበረሃ ዋይ መጣና ራሱ በራ ነበር። በራ በራውን ሲለው ብቻ ብትገለኝ ይሻለኛል ይላል። ምን ሆንክ? ለምን የሰጠኝን የቃል ዳሱን ለምን አደረክብኝ እንዴ? ታዲያ እንዴት ነው

የሚጠቅማትን አላወቀችም። የሚጠቅማትን እግዚአብሔር እንደቀላል ነገር እየቆጠረችው፣ የሚጠቅማትን እምነት እንደ ቀላል ሀውት እያየችው፣ የሚጠቅማትን የእግዚአብሔር ቃል እንደቀላል ነገር እያየችው እንዲህ ወደ ከንቱ ነው የምታመራ ዓለም። ሆኖም ግን እግዚአብሔር ቀኝና እግራቸውን ላላወቁ ምሕረቱ ብዙ ስለሆነ የእግዚአብሔር ምሕረት ከበደላችን ብዛት በላይ ሆኖ እስካሁን ጠብቆናል። እግዚአብሔር እና የነነዌ ህዝብ ምሕረትን ያገኘው ያለምንም እህልዋ ነው። ጥሩ አራተኛው አምላካችን ኢየሱስ ክርስቶስ ወደዚህ ዓለም የመጣውና በስጋ የተገለጠው ስለ ሁለት አበይት ነገሮች ነው። ይሄውም አንደኛ ራሱን መስዋዕት አድርጎ እኛን ለማዳን ሲሆን፣ ሁለተኛው ክርስቲያኖች ማድረግ የሚገባንን መልካም ነገር ሁሉ ሰርቶ ሊያሳየን ለአረአያነትና ለምሳሌነት ነው። አረአያና ምሳሌ ሆኖ ካሳየን ነገሮች ውስጥ አንዱ ጦም ነው። ጌታችን ኢየሱስ ክርስቶስ ስለ እኛ አርባ ቀንና አርባ ሌሊት በጾመ ጊዜ ያለምንም እህል ውሃ ነው። በነገራችን ላይ ሁል ጊዜ በተደጋጋሚ የምናነሳው ነገር ነው። አምላካችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ስለ ስንት ነገሮች ነው? በአንድ ቃል ነገሮች ስለ ስንት ነገሮች ነው? ስለ ሁለት ነገሮች። አንደኛው ምንድን ነው? ራሱን መስዋዕት አድርጎ እኛ ለማዳን ሁለተኛው እኛ በዚህ ምድር ያለን ክርስቲያኖች ማድረግ የሚገባንን መስራት የሚገባንን መልካም ነገር ሁሉ ሰርቶ ለማሳየት ለአርአያነትና ለምሳሌነት። የዚህ ዓለም መሪዎች እነሱ የማይሰሩትን ለሕዝቡ ያውጃሉ። እነሱ የማይሰሩትን ትእዛዝና ሕግ ያወጣሉ፣ ነገር ግን እነሱ ያን ነገር አይፈጽሙትም። እግዚአብሔር ግን እንደዚህ አይደለም። አምላካችን ኢየሱስ ክርስቶስ ግን እንደዚህ አይደለም። እሱ ያላደረገውን እኛን አድርጎ አላለንም። በለበሰው ስጋ የለበሰው ስጋ እንደኛ ባህሪ አድርጎታል። በለበሰው ስጋ ምንም ባህሪ መለኮት ቢሆን ምንም መለኮትን ቢዋሃድ በለበሰው በስጋው እንደኛ ይራባል፣ እንደኛ ይጠማል፣ እንደኛ ይደክማል። ስለዚህ ማድረግ የሚገባንን ነገር ሁሉ ራሱ ሰርቶ ነው ያሳየው። ጾሞ ቢል ጾሞ ተጠመቁ ቢል ተጠምቆ፣ ተገረፉ ቢል ተገርፎ፣ ተሰደዱ ተሰደዱ ቢል ተሰዶ፣ ተሰደቡ ቢል ተሰድቦ፣ ተዋረዱ ቢል ራሱን አዋርዶ፣ ይቅርበሉ ቢል ይቅርበሎ፣ ስለ እምነታች ሁሉ እንኳን ቢል ሞቱ። እሱ ያላደረገው አንድም ነገር የለም። ካዘዘን ውስጥ እና ካዘዘን አንዱ ጾም ነው። ለዚህም መጽሐፍ ቅዱስ እንዲህ ይላል፣ ከዚያ ወዲያ ኢየሱስ፣ ከጥምቀት በኋላ ማለት ነው፣ ከዚያ ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። አርባ ቀንና አርባ ሌሊትም ከጾመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። ኢየሱስም መልሶ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 5፣ የሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14። ይህ ነው ሰው በእንጀራ ብቻ አይኖርም። ክርስቲያኖች በመጠጥ ብቻ አንኖርም፣ በምግብ ብቻ አንኖርም። የኛ ትልቁ እርካታችን፣ የኛ ትልቁ መጠጣችን፣ የኛ ትልቁ ምግባችን ምንድን ነው? የእግዚአብሔር ቃል። ከዚህ ደርሳችሁ ስትመለሱ እርግጠኛ ነኝ የቱን ያህል ደስ ይላቸዋል፣ የቱን ያህል ቤቱ ያስደስታችኋል፣ ስትመለሱ የቱን ያህል ይቀላችኋል፣ የቱን ያህል መንፈሳችሁ ይረካል። የእግዚአብሔር ቃል ለዘላለም ሕይወት ለኛ ለክርስቲያኖች እኮ ምግብ ነው መጠጥ ነው። እና ዘወር በላለው ሰይጣንን ሰው በእግዚአብሔር ቃል በእግዚአብሔር መንፈስ ቅዱስ ጸጋ በመለኮት ሀይ በመንፈስ ቅዱስ እርዳታ እንጂ በእንጀራ ብቻ አይኖርም። አርባ ቀንና አርባ ሌሊት ባለመብላቴ እግዚአብሔር ማለት እኔ ነኝ። አርባ ቀን አርባ ሌሊት በማይበሉም ሰዎች ውስጥ እኔ ነኝ። ስለዚህ እኔው ምግብ ነኝ። የእኔ ቃል ምግብ ነው ከኔ ከእኔ ፈቀቅ በል። ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ ይላል። ያም ሆነ አርባ ቀንና አርባ ሌሊት ያለምንም እህል ውሃ ለመጾሙ መሰረት ምስክር ነው ለማለት ነው። እንግዲህ እስካሁን የጠቀስናቸው በሙሉ አቅም ላላቸውና ያለምንም እህል ውሃ መጦም እንፈልጋለን ለሚሉ ሰዎችና ያለምንም እህል ውሃ ለሚጦሙ ጦመኞች ነው። ነገር ግን በአሁኑ ወቅት በዚህ የጦም ስልት የሚጠቀሙ በጣም ጥቂቶች ናቸው። ያውም ቢሆን በግል ደረጃ እንጂ በቤተ ክርስቲያን ደረጃ ከትንሳኤ ዋዜማ ከቀዳም ስዑርና ከትንሳኤ ዋዜማ ከቀዳም ስዑርና ከአንዲት ቀን ከገሃድ ጦም በቀር የጥምቀት ማለት ነው፣ ከአንዲት ቀን ከገሃድ ጦም በቀር ያለ ምንም ምህልዋ የምንጾመው ጾም ይኸው አለ እንዴ? የለም። ውለን የምናድረው በባዶ ሆድ። የትንሳኤ ዋዜማ የቀዳም ስዑር የጥምቀቱ አዜማ የገሃድ ከ አምስት ቀናት ውስጥ ሁለት ቀን ብቻ ነው። እኛ ሌላውን ግን በሌላው የጾም ስልት ነው የምንጾመው። እነዚህ ብቻ ናቸው። ሆኖም ግን በቤተ ክርስቲያን ደረጃ ማለት እንጂ በግል ደረጃ አላውቅም። ይኖራሉ አስራ አምስት ቀን ማይበሉ ይኖራሉ፣ ሶስት ቀን ማይበሉ ይኖራሉ፣ ሲጾሙ በግላቸው አርባ ቀን ማይበሉ ይኖራሉ፣ ሀያ ቀን ማይበሉ ይኖራሉ፣ ሰባት ቀን ማይበሉ ይኖራሉ እንደ እየተሰጣቸው ሀይል ጥሩ አሁን እንግዲህ ወደ ሁለተኛው የጾም ስልት እንሄዳለን። እስካሁን ያየነው ያለምንም ምንም እህል ስለሚጾመው ነው። አሁን ደግሞ ዛሬኛ የምንጾመውን አይነት ጾም በመናኛ ምግብ ይላል አይደለ? መናኛ ምግብ የሚል ይታያችኋል። ጥሩ ስጋን የሚያፋፉና ለስጋ ኃይል ሰጭ ከሆኑ ከጥሉላት ማለትም ከስጋ ከቅቤና ከማለፊያ እንጀራ እንዲሁም ከሚያሰክር መጠጥ በመከልከል በመናኛ ምግብ ስለምንጾመው የእኛ የኛ አይነት ጾም ማለት ነው። ስለሱ መረጃዎች አሉ። አንደኛው መረጃ እንዲህ ይላል። በዚያም ወራት ይላል የእግዚአብሔር ቃል፣ በዚያም ወራት እኔ ዳንኤል ሶስት ሳምንት ሙሉ ሳዝን ነበርኩ። ማለፊያ እንጀራም አልበላሁም። ስጋና ጠጅም በአፌ አልገባም ሶስቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም ይላል ትንቢተ ዳንኤል ምዕራፍ 10 ቁጥር 2። በመጽሐፈ ነህሚያ ምዕራፍ አንድ ቁጥር 4 ላይ የጦም ጊዜ ማለት የሐዘን ጊዜ፣ የሐዘን ጊዜ ማለትም የጦም ጊዜ ማለት መሆኑን ማስታወስ አለብን። የቅድሙት ያን እያስታወስ ይህ ነቢይ ወይም ዳንኤል በምዕራፍ 9 ቁጥር 3 ላይ ማቅ ለብሼ በአመድም ላይ ሆኜ መጾም ጀመሩ ካለ በኋላ በምዕራፍ አስር ቁጥር 20 ላይም ደግሞ ይህ የጦም ጊዜ የሐዘን ጊዜ የለቅሶ ጊዜ ራስን የማዋረድ ጊዜ መሆኑን ከገለጠ በኋላ ቀኖቹ ሶስት ሳምንታት እንደሆኑ ገልጾልናል። ታዲያ እነዚህ ሦስት ሳምንታት በእነዚህ ሦስት ሳምንታት ውስጥ ዳንኤል ስጋ እንዳልበላ፣ ጠጅ ባፉ እንዳልገባ፣ ማለፊያ እንጀራም እንዳልበላ ነው የሚነግረኝ። እየተከታተላችሁ ነው? ሶስቱ የጾም ሳምንታት እስኪፈጸሙ ድረስ ስጋ አልበላሁም፣ የሚያሰክር መጠጥ በአፌ አልገባም፣ ማለፊያ እንጀራም አልበላሁም። ይህ እኛ ዛሬ በአዲስ ኪዳን በጾም ጊዜያችን ስጋ ላለመብላታችን መረጃ እንደዚህ ነቢይ እንደ መጽሐፍ ቅዱሱ ስጋን አልበላ ጥሩ ነገር ግን ሁለቱን እናደርጋለን። ስጋን አንበላም፣ ጥሩ ነው። መጽሐፍ ቅዱስን ተከትለናል። ሁለቱን ግን በጾም ጊዜ ሽረናቸዋል። ምን ምን ናቸው ንገሩኝ፣ እስኪ አሁን ከተጻፉት ውስጥ ምን ምን ናቸው? የሚያሰክር መጠጥ እና ማለዳ እንጀራ። የሚያሰክር መጠጥ ጠላው፣ አረቂው፣ ውስኪው ቢራው፣ ሌላውም ሌላው የሚያሰክር መጠን፣ እሱ በጾም ጊዜ እንደ ወተት ነው፣ እንደ ስጋ ነው። መጽሐፍ ቅዱስን ከተከተልነው ዝም ብለን በባልነድቃ ሄድ እንችላለን። በትክክል ከተከተልነው ይሄ ራሱ ጾምን መግደፍ፣ የሚያሰክር መጠን። ሌላው ደግሞ ማለፊያ እንጀራ በጾም ጊዜ አይታች እንደሆነ፣ በጾም ጊዜ ቦሌ አካባቢ ሂዱ አዲስ አበባ ቦሌ አካባቢ ከሀብታም ቤቶች የሄዳችሁ እንደሆነ በጾም ጊዜ ጎመኑ፣ ሰላጣው፣ አልጫው ስጋን የሚተካው አተሩ፣ ባቄላው ምን አታከታችሁ፣ አስራ ሁለት አይነት ወጥ ይቀርባል። አስራ ሁለት አይነት ግሩም ግሩም የሆነ ወጥ ይቀርባል። እንጀራው ማለፊያ ነው። ስጋማ ይኸው። እንዲያውም አሁን ትውልድ እየሰለጠነ ሲሄድ የበሬ ስጋ የምን ስጋ ቶሎ ያስረጃል ለሰውነትም ለሰውነቱም ጥሩ አይደለም፣ እየተባለ አሁን ሊቀር ነው። ዋናው ሰውነትን የሚያፋፋው ስጋን የሚተካው ምግብ እና ማለፊያ እንጀራ ነው። ሁለቱንም እንወስዳቸዋለን። ይህን ስላችሁ ደግሞ እንጀራ ማት ብሎ ሊለን ነው እንደ ሰውዬ እንዳትሉኝ። እንዲያው ነገሩን መጽሐፍ ቅዱስ የሚለውን እና ጾም ከተባለ ጾም ነው። ስራ እየሰራችሁ እየደከማችሁ ከአቅማቸው በላይ በምግብ ሰውነታቸው ደክሞ ወደ ሌላ ነገር ተጋለጡ ማለት አይደለም። በመጠን በመጠን ግን ጾም ከተባለ ጾም መሆኑንና በመጽሐፍ ቅዱስ የሚለውን ነቢዩ ስጋ አልበላሁም ማለት የአንጀራ እንኳን አልበላሁም እንኳን ስጋ እንኳን እንቁላል እንኳን ወተት እንኳን ሌላውም ለስጋ ለም የሆነ ምግብ ታዲያ እንዳንዶቹ እንዴላሉ ይሄን እንደው ጾማችን ውለን ከስጋ ስጋት ትብሎ ወተት አትጠብጥም የት አለና ነው? እነዚህ ኦርቶዶክስ ቄሶች የሚያመጡት ትብትብ ነው እንጂ የሚለው አለ። በእውነት ሰምታችሁ ይሆናል። ግን ከመጽሐፍ ቅዱስ ነው፣ ቤተክርስቲያኑ እንዲሁ ዝም ብላ አይደለም። ጥሩ ስለ ስጋ ተነጋግረናል። ስለ ቅቤስ፣ ሁለተኛውን እንመለከታለን። ስለ ቅቤ እንዳለፈ ጥላ አለቅሁ፣ እንዳለፈ ጥላ አለቅሁ፣ እንዳንበጣ መረገፉ፣ ጉልበቶችም በጦም ደከሙ፣ ጉልበቶችም በጦም ደከሙ ዳዊት እኛን ወክሎ ነው የሚናገር። ጉልበቶችም በጦም ደከሙ ብሎ ምንድነው የሚለው? በአንድ ቃል ስጋዬም ቅቤ በማጣት ከሳ ስጋዬም ቅቤ በማጣት ከሳ፣ ነፍሴን ወይም ስጋዬን በጦም አስመረርኋት። የዳዊት መዝሙር መዝሙር 108 ቁጥር 23 እስከ 25 መዝሙሩ 68 ቁጥር 10 ሥጋዬም ቅቤን በማጣት ከሳ። በምን ጊዜ? በጾም ጊዜ። ጉልበቶቼ በጾም ደከሙ፣ ሥጋዬም ቅቤን በማጣት ከሳ። ዳዊት ቅቤ አጥቶ ነው እንዴ? ንጉሥ አይደለም? የእስራኤል ከብቶች ሁሉ ባለቤት አይደለም? ቅቤ አጥቶ አይደለም። በጾም ጊዜ ቅቤን ስለተወ ነው። ለምን? ቅቤ ለሥጋ ኃይል ሰጭ ምግብ በመሆን ልክ እንዳሁኑ ዘመናዊ መሳሪያ መንፈስ ቅዱስ በአባቶቻችን አይምሮ ይሰራ ነበር። ያኛው ቤተ ክርስቲያናችን እንዲሁ ዝም ብላ አንሳ ኃይለ ክብር አይደለም ስርዓቶችን ሁሉ የደነገቻቸው ከመጽሐፍ ቅዱስ፣ ከእኛ ስንፍና ካልሆነ በቀር ከመጽሐፍ ቅዱስ የወጣ አንድም ነገር የለም። እና ቅቤን ላለመብላታችን ደግሞ እዚህ ላይ ቅቤን አለ እንጂ መቼ ወተት አለ መቼ ደግሞ አይብ አለ ደግሞ እንዳ እንዳንል፣ ምክንያቱም የቅቤም የሌሎችም መገኛ ያው ነው። ስጋን አለ እንጂ መቼ እንቁላል አለ ደግሞ እንዳንል ምክንያቱም ስጋ የሚገኘው ከምንድን ነው? ከእንቁላል። ለእናንተ ለተባራችሁቱ ምንም ማብራሪያ ማያስፈልገው ስጋና እንቁላል የቱን ያህል ዝምድና እንዳላቸው። ጥሩ እንግዲህ እስካሁን ድረስ ጾም ማለት ምን ማለት እንደሆነ ጾም የጾምን የሚጾሙ ሰዎች በሁለት እንደሚመደቡ አንደኛው ያለ ምንም እህል ውሃ፣ ሁለተኛው ደግሞ በመናኛ ምግብ ከስጋ፣ ከቅቤ፣ ከጥሉላት ተለይተው ልክኛ እንደምንጾመው ጾም ይህ ደግሞ መጽሐፍ ቅዱሳዊ ነው በሚል እስካሁን ተነጋግረናል። አሁን ደግሞ ወደ እውነተኛው ጾም የእስካሁኑን ጾም ውሸት ነው ማለት አይደለም። ወደ እውነተኛ ጾም ስንል የእስካሁኑ ውሸት ነው ማለት አይደለም። ወደ በለጠው ለማለት፣ ወደ በለጠው ጾም እንሄዳለን። የእስካሁኑ እንዲያውም ወደዚህ፣ አሁን ወደምለው፣ ወደ ቅድም እንዳልኩት መሸጋገሪያ ድልድይ ነው እና ምን ይላል "ቦኑ" ብሎ ምንድን ነው የሚለው? እስኪ ደግሞ እንደው እንዳትረሳ ብዬ ነው። እንደው ትንሽ ግዕዟ ይከብዳቸዋል፣ ግዴላቸውም ረዴት ስለሆነ ስለ ግዕዝም ራሱ እንደው ጨርሶ እንዳይረሳ ለነገሩ እዚህ የተወለዱ ልጆችማ አሁን አማርኛውም ጠፍቷቸዋል፣ እንኳን ግዕዙ ከባድ ነው በእርግጥ ሆኖም፣ ግን በግዕዙ ነው እንደዚህ የሚለው ቦኑ ዘጾም ክሙ ሊተ ጾም ሰ አኮ ጸዊም እምህብስት ወማይ ባህቲቱ ቦኑ ዘጦም ክሙ ሊተ ጾም ሰ አኮ ጸዊም እምህብስት ወማይ ባህቲቱ ጾምን ጾማችሁልኝ እንዴ? ይላል የሆነ ኮትቃል ጾምን ጾማችሁልኝ እንዴ? ጥሩ እንግዲያው ጾምስ ልንገራችሁ ይላል ከእህልና ከውሃ ብቻ አይደለም እምህብስት ወማይ ባህቲቱ። ከእህልና ከውሃ ብቻ አይደለም። ታዲያ ከምንድነው ይላል? ይጹም ምን ይላል? ልሳንክሙ ይጹም ልሳንክሙ እምነገር ውዴት። ይጹም ልሳንክሙ እምነገር ውዴት። እህልና ውሃን ከጦማችሁ ለጾም ፈቃደኞች ከሆናችሁ ልንገራችሁ እውነቱን፣ ከእህልና ከውሃ ብቻ አይደለም። ይጹም ልሳንክሙ ከምን አለ? እምነገር ውዴት አንደበታችሁ ነገርን ከመስራት ይጹ። አንደበታችሁ ክፉ ነገርን ከመናገር ይጹ። አንደበታችሁ በክፉ ቃል ሰውን ከማስቀየር ይጹ። አንደበት እሳት ናት ይላል ያዕቆብ በመልእክቱ። እንደ አንደበት ታላቅ ቋያ እሳት የለም። ትንሽ የአንደበት ክፉ ቃል ዓለምን ታቃጥላለች። ትንሽ ከአንደበት የወጣች ቃል ክርስቲያኖችን ታሳዝናለች። መንፈስ ቅዱስን ታሳዝናለች። ቤተክርስቲያንን ታሳዝናለች። መላእክትን ታስለቅሳለች። ስለዚህ ዋናው ትልቁ ጾም ልሳን ነው፣ አንደበት ነው። ያንደበትን ነገር አደራ ነው የሚለን እግዚአብሔር ቃል ደግሞ ምንድነው የሚለው ለእመ ኮንከ ዘይትክል ለእመ ኮንከ ዘይትክል ትጹም እመባለ ጾም እንከ እምህሊናት እኪት ትንቢተ ዘካርያስ ምዕራፍ 7 ቁጥር አምስት ደግሞ እንዳንረሳው በስንክሳር መጽሐፍ ማለት ነው ታህሳስ 13 ቀንና መጻፈ መነኮሳት ክሊክሲዩስ የሚባለው 240 አምድ ላይ ነው የምናገኘው። ምንድን ነው የሚለው? ለእመኮን ከዘይተክ ልትጾም እመባለይት ጾምን ከምህሊና አጥቺ። እንግዲህ እመባለይት ማለት ከስጋ ከቅቤ ከእንቁላል ከወተት የምትከለከል ከሆነ እውነተኛውን ጾም ደግሞ ልንገርህ ይላል። ሰውነትህን ከክፉ ነገር ከልክል። ሰውነትህን ከዝሙት ከልክል። ሰውነትህን ደም ከማፍሰል ከልክል። ሰውነትህን በሰው ላይ ክፉ ከመጻፍ ከልክል። እግርህን ወደ ክፉ ከመሄድ ከልክል። ዓይንህን ክፉ ከመመልከት ጠብቀው። ይጾም አይ ይጾም እዝ ይጾም ልሳን ዓይን መጾም አለበት ጆሮ መጾም አለበት እጅ መጾም አለበት፣ ልብም መጾም አለበት። ተኝተህ ልብህን ከክፉ ሐሳብ ከልክል። የዚያ ሥጋና ወተትን ወይም ምግብና ውሃን አለመብላት መብላት አለመጠጣቱ የዚህ ጾም ዋና ወደዚህ ነው በሚል እኔ የእግዚአብሔር ቃል ከዚህም ጋር ደግሞ ትንቢተ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 እስከ 13 ያለው የእግዚአብሔር ቃል በሰፊው እንዲህ ይለናል። አብረን እናነባዋለን። አግኝታችሁታል። ሁላችሁ ስለምን ጾምን አንተም አልተመለከትከንም? ሰውነታችንን ስለምን አዋረድን አንተም አላወቅህም ይላሉ። በኢትዮጵያ ምድር በኢትዮጵያ ቤተ ክርስቲያን በዓመት ውስጥ ስንት የጾም ክፍሎች አሉ? አምሳ ስምንት ቀናትን አስራ ስድስት ቀናትን አርባ ቀናትን ሌላውም ደግሞ ማነስና መብዛትን በሳምንት ሁለት ቀናትን ያካተቱ ስንት ጾሞች አሉ? ስንት የጾም ክፍሎች ሰባት እስከ አምሳ አምስት ቀን ብዛታቸው የሚደርስ ያንዱ ማለት ነው። በዓመት ውስጥ አብዛኛውን እንጾማለን። ግን ለምንድን ነው? ፍቅር የነሳን በሀገራችን? ለምንድ ነው እርስ በርሳችን የምንተራረደው? ለምንድን ነው አንዱ አንዱን አሳልፎ የሚሰጠው? ለምንድን ነው በስልጣን ወገኖቻችን የምንለውጠው? ለምንድን ነው በጥቅም ታሪካችን የምናጠፋው በአጠቃላይ ኢኮኖሚያችን፣ ስልጣኔያችን፣ ማህበራዊ ኑሯችን፣ ፍቅራችን፣ አንድነታችን እየቀዘቀዘ የሄደው ለምንድን ነው? በዓመት አብዛኞቹ ቀናት የምንጾም ከሆነ የምንጸልይ ከሆነ ለምንድን ነው እግዚአብሔር በፋርስ ባቢሎን የነበሩ እስራኤልን በሶስት ቀን ጾም ይቅር ሲል፣ የነነዌ ህዝብ በሶስት ቀን ይቅር ሲል፣ ሌሎችንም በጥቂት ጊዜና በጥቂት ጊዜያት በአንድ ቀንም ይቅር ሲል ባመት ከግማሽ በላይ ካመቱ ቀናት ከግማሽ በላይ እየጾምን ለምንድን ነው ይቅርታን ማናገኝ? በእርግጥ እግዚአብሔር ይመስገን፣ እንደኛ አጣ፣ እንደኛ ርኩሰት፣ እንደኛ ጥፋት፣ እንደኛ በእግዚአብሔር መቀልል፣ እንደኛ በእምነት መጫወት፣ እንደኛ በእግዚአብሔር ቃል መዘባበት እስካሁን ድረስ በኢትዮጵያ ምድር መኖር አልነበረብንም? እንደኛ ተንኮል ቸርነቱ ይዞናል ግን إني أني هل صم سنصوم إني هل قداسي بس أنت بمتوش بس أنت متو بشي بمقطع رواري بارات باندك أنا هو السكر بس بس وايد سيسوى سنتو مهلت بس ما عند مرايت منول إليت يجزاير كلا قوم مزيم أو سيف سيادر سنتو ساعات سنتو قداسي سنتو زيمة إن جسمي بمدر لا ذا من اللهم ወንጌል ከዓለምና ከሌሎች እያነስን የሄድነው ለምንድነው? እየጎደልን የሄድነው ለምንድነው? እየቀዘቀዝን የሄድነው ምክንያት አለ። ይነግረናል የእግዚአብሔር ቃል። በእኛ ልነሳ ብዬ ነው። በእኛ ልነሳ ብዬ ነው እንጂ የዓለም ጉዳይ ያው ነው በሙሉ። እና ምን ይላል? ስለምን ጾም አንተ አልተመለከትህንም? ሰውነታችን ሰውነታችንን ስለምን አዋረድን እንዳይሉ ኢትዮጵያውያን አንተም አላወቅህም ይላሉ እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ መልሴ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ ስጋ ፈቃዲትማ አትቅር ጾሚትማ አትቅር ነው የኛ ስራ እለኋም አትቅር ጾማም አትቅር ቂም በቀሏም አትቅር ጾማም አትቅር ትቢቷም አትቅር ጾማም አትቅር አይሆንም ሁለት ወዶ በሁለት ባላ መውጣት አይቻልም ለሁለት ጌቶች የሚገዛ አገልጋይ የለም። የገዳ አንዱን መሰው። ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። በኢትዮጵያ ምድር ያሉ ድሆች፣ በኢትዮጵያ ምድር ያሉ ሰራተኞች ድሮም ችግረኞች፣ ትናንትናም ችግረኞች፣ ዛሬም ችግረኞች፣ ነገ ያ እንዳይሆንብን ያላቸው ሰዎች ያስጨንቋቸው እንደነበር ከቤት ሰራተኛ ጀምሮ እኮ በዓይኔ ያየሁትን በወር ሶስት ብር ሊከፈላት ግርድና ገብታ ብርጭቆ ሰብረሻል፣ የተሰጣ ልብስ አጥፍተሻል ተብላ የሶስት ወር ደመወዟ ተቀምታ እያለቀሰች ስትወጣ፣ እንግዲህ በሶስት ወር ውስጥ ደመወዟ ስንት ነው ማለት ነው? ዘጠኝ ብር። ያችን ዘጠኝ ብር በዓይነ ህሊና እያየቻት እያለቀሰች መጠጊያ የላት በሀያ ብር ዘበኝነት ተቀጥሮ ቶሎ በር አልከፈትም፣ ሌሊት ውሻ ሲጮሃል ነቃህም። ምኑን የምክንያቱን ነገር ሰው በካልች ተመቶ ማይሆን ስድብ ተሰድቦ ክርስቲያኑ ክርስቲያኑ ዳኩ በገጠር አራት አንድን በለው ሲሶምን በለው መከራሴ ሲያርስ ከርሞ ሾህ ሲወጋው የጭቃው ቅርጭጭት ሰውነቱን ሲያስጠላው የቀን የሌሊት ቁር፣ የዝናቡ የበረዶ ምኑን ላንሳው? ያን ሁሉ መከራ ችሎ ታግሶ ሲያርስ ከከረመ በኋላ አጨዳው ከታጨደ ከተከመረ ከተወቃ በኋላ በምርቱ ላይ ሊሰጠው ሲል አንድ ምክንያት ይፈጠርለት። ይሄ ያየነው ነው። ምኑም ሁሉም ባይሆኑ እንደዚህ አይነት ግፍ ነው የተፈጸመው። በሰራተኞች ብዙ ግፍ አለ። በሰራተኞች ብዙ ግፍ ነበረ። እግዚአብሔር ሀብትን ሰጥቶት አንድ ሀብታም ድርጅት የሰጠው እንደሆነ አርባ ሀምሳ ስልሳ መቶ ሁለት መቶ ሰራተኞች የቀጠረ እንደሆነ፣ ከዚያ በኋላ የሚያስቀድመው የራሱን ካልኩሌት ነው። ከዚያ ራሱ ትርፍ የማያገኝ ከሆነ ልጆች እየተላቀሱ ያ ሰራተኛ እንዲወጣ ነው ምክንያት ይፈጥርለታል። ወይ ሰዓት አሳልፈሃል፣ ወይ እንደዚህ አደርገሃል፣ እንዲሁ ምን አታክታችሁ። ብዙ ግፍ ነው፣ ብዙ ግፍ ነው። ዛሬም ቢሆን ሰራተኞች እንደሳ ለቅሶ ላይ ነው። ሕገ መንግሥት በየጊዜ ይቀያየራል። ድሆች ያገኙት ነገር የለም። ድሆች እናቶች ልጆቻቸውን አሳድገው ከልጆቻቸው የተጠቀሙት የለም። ይሄ ሁሉንም ነው አየቱ ለክ ባለስልጣኖች፣ የፍርድ ቤት ዳኞች፣ የቀበሌ ዳኞች፣ ግብረ ማይብር ዳኞች ትክክል አይደለም የሚሰሩት። በኢትዮጵያ ምድር በቤተ ክርስቲያንም ቢሆን ትክክል አይደለም። ብዙዎቻችን ምን ሥራው ታዲያ እንዴት ይስማል? ግን ኢትዮጵያ እንጾማለን፣ እንጸልያለን። እናስ እግዚአብሔር ባይኖረን ወንጀል ተቷናል። እባካችሁ ልክ እንደ መልካም ክርስቲያን እናቅማችን ባይሆን የምንለውን እንኳን እንድናውቅ ነው። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ። ፈቃዳችሁን ታደርጋላችሁ ማለት ነው ትሰክራላችሁ፣ ትሰስናላችሁ። ባሎች ክርስቲያኖች ከሚስቶቻቸው በላይ ይሮጣሉ። ሚስቶች ክርስቲያኖች ከባሎቻቸው በላይ ይሮጣሉ። ወጣቶች እንደፈለጋቸው እንዲህ እንደ እንስሳ ናቸው። ጉቦውን በዛው ልክ ነው። ሀሜቱን በዛው ልክ ነው። ግድያውም በዚያ ልክ ነው። ፈቃደ ስጋ ማለት ይሄ ነው። ምቀኝነቱ በዛው ልክ ነው። መለያየቱ በዛው ልክ ነው። ተንኮሉ በዛው ልክ ነው። አድመኛነቱ በዛው ልክ ነው። በተለይ መዋርቱ፣ ጥንቆላው፣ ቃልቻው፣ ዛሩ፣ መተቱ በዛው ልክ ነው። ፈቃደ ስጋ ማለት ይሄ ነው። ትዘፍናላችሁ፣ ትጨፍራላችሁ። ዘፈን ስላችሁ ደጋግሜ ነው የምነግራችሁ። አገር የምትወሳበት የተለያዩ ሰዎች አንድ የሚሆኑበት፣ የተጣላ የሚፋቀሩበት፣ የታወቀ ሀይምሮ ሰላም የሚያገኝበት ወደ ርኩሰት የማይወስድ ዘፈን መዝሙር ነው። ዘፈን ክፉ ሁለት ተቃራኒ ጾታዎችን እያወዳደሰ ወደ ርኩሰት የሚመራው ብቻ ሌላው የሚያፋቅር ከሆነ መዝሙር ነው፣ ወንጀል ነው። ራሱ ያሞነ ይህ ግን ወደ መልካሙ ዘፈን አይደለም። ወደ ጭፈራው ወደ ቤተ ክርስቲያን የተባለ እንደሆነ ይንቅርፉ ብዛት ወደ አዳር የተባለ እንደሆነ ወደ ዳንስ የተባለ እንደሆነ 24 ሰዓት እንቅልፍ ይጠፋል። ለቤተ ክርስቲያን እጅ ዘርጎ የተባለ እንደሆነ እጅ ሁሉ ሽባ ይሆናል። ለዚህ ለርብሰቱ እጅ እንትን እጅ ዘርጎ የተባለ እንደሆነ ብድር ወዲያው ይገባል። ባንክ ቤት ምን ችግር አለ? ያየተ ሆነ ደግሞ አብይ ጾም ይጾማል። ያየተ ሆነ ፍልሰታ አርብ ረቡዕን እንጾማለን። ታዲያ እንዴት ነው ይሄ ጾም? ጾም አይደለም። እግዚአብሔር ከን ትክክለኛውን ተነጋግረን እንግዲህ ባይሆን እውነቱን አውቀን ይልብየ አው፣ ሰራተኞቻችን ሙሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ። በአብይ ጾም፣ በፍልሰታ አርብረቡ፣ በሰኔ ጾም፣ በገና ጾም ባልና ሚስት ይከራከራሉ፣ ፍርድ ቤት ቀጠሯላቸው። ጎረቤትና ጎረቤት ይከራከራሉ፣ ፍርድ ቤት ቀጠሯላቸው። ተካሰዋል፣ ጭንበቀል ተያይዘዋል። ቢገጣጠሙ በመልክ አንዱ አንዱን በደህና ወታ ቢያገኘው ለመግደል እየተፈላለጉ ነው። ግን ጾሙ ይጾማል። ውሸት ነው የሚለው እግዚአብሔር ቃል። አዎ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። እኔ የመረጥኩት ጾም ይህ ነውን? በግፍ ጡጫም ትማታላችሁ። እናቶችን አንዳንዶችን አይታችሁ እንደሆነ መቼም እኔ ትምህርት ቢሆነኝ በአብዛኛው አዲስ አበባ እና ዋና ዋና ከተሞች ናቸው። በኢትዮጵያ ምድር ሴቶች ሰራተኞች ይቀጥራሉ። እናቶች በአብይ ጾም ይሁን በፍልሰታ ሊያስቀድሱ ቤተክርስቲያን ሄደዋል። እሷ እዚያ እንግዲህ እንደ እንትን ምንድን ነው የሚባለው እንደ ዝንብ በጭስ ስትጠበስ ቆይታለች። በጭስ እንደ ጭስ እንደ እንዳደረቀው ቆዳ ነው ፊቷ ሁሉ ተለብሎ ነው ያለ ሰራተኛ ስትሰቃይ ነው አለች። ሳትበላ ወጡ እየሸጠጣ አስቀድሰው ሲመጡ አንድ ነገር የጎደለ እንደሆነ ተንጠራርጥበት ሰራተኛዋ ሰውዬው ይሁን ቢሆን ሲገመው ዘበኛውንም እንደዚሁ። እንዴ! እግዚአብሔር ኢየሱስ ክርስቶስ እኮ ደሙን ያፈሰሰ ለነዚህ ሁሉን አባትነቱ ለነዚህ ሁሉን። እስኪ እናቶች ልጆቻችሁ እናንተ ደህይታችሁ፣ ልጆቻቸው የቤት ሠራተኞች ሆነው ልጆቻችሁን የቤት ሠራተኞች ባለቤቶች ሲያንገላቷቸው፣ እንደፈለጉ እንደተንቀሳቃሽ ዕቃ ሲቆጥሯቸው፣ ሲደበድቧቸው፣ በጥፍጥጫ ሲረግጧቸው ስታዩ ምን ይሰማቸዋል? እግዚአብሔር ከእናት ይልቅ ለልጆች እንደዚያ አለ። እግዚአብሔር መንገድ ላይ ለወደቀው ለማኝ አባት ነው እናት ነው፣ ለእነዚያም ያስባል እግዚአብሔር። የሚጾም ከሆነ ያ ሁሌ ጾም ነው። በግፍ ጡጫ ትማታላችሁ። ታዲያ እኔ የመረጥሁት ጾም፣ እኔ የመረጥሁት ጾም ይህ ነውን? ሰውስ ነፍሱን በጾም የሚያዋርደው እንደዚህ ባለቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥፍ ዘንድ ነውን? ራሱን እንደ እንግጫ ዝቅ ያደርግ ዘንድ ሲል ምን ማለቱ ነው? እንግጫ ታውቃላችሁ? ምንድን ነው እንግጫ? እንግጫ ማለት ከወንዝ ላይ ይበቅላል። ከወንዝ ይበቅላል። በጣም ትልቅ ካልሆነ ወንዝ ላይ እስከ ጉልበት እንደዚህ እስከ ቁርጭምጭት በሚይዝ ወንዝ፣ ፈሳሽ ወንዝ ላይ ይበቅላል። አሁን ወንዙ በወረደ ቁጥር ወገብ ወገቡን ይለዋል፣ ይመተዋል። ሳሩን አይታችሁ እንደሆነ ደግሞ ትዝ እንዳይላቸው የኢትዮጵያው ምድር ጥሩ ነው። ሌላችሁ ይገባል እና ሁልጊዜ ወገብ ወገቡን ስለሚመታው አንገቱን አይታችሁ እንደሆነ ምን ይላል ይደፋል። ወርታ፣ ራሳችሁን እንደ እንግጫ ዝቅ ብታደርጉ ማለት ጦሙላችሁ፣ ጠውልጋችሁ፣ አንገታችሁን ብትደፉ ልብ ተንኮለኛ ከሆነች ምን ዋጋ ያለው? እኔስ የመረቁት ጾም ይሄ አይደለምን? የበደልን ስራ አትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ የተገረፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? በጾም ጊዜ ይሄ ነው። ቀንበር የከበደባቸውን፣ ቀኑ የጨለመባቸውን፣ ሞትን የፈለጉትን፣ መቃብር ይሻለናል ያሉትን ወደ እነሱ አካቾ አይብሯቸው ይሁን እስከምትችሉት እርዳታ ድረስ። አዎ እንጀራህንስ ለተራበ ትቆርስ ዘንድ ስደተኞችን ስደተኞችን ድሆች ወደ ቤት ታገባ ዘንድ የተራቆተውንስ ብታይ ታለብሰው ዘንድ ከስጋ ዘመድህስ እንዳትሸሸግ አይደለምን? የዚያን ጊዜ ብርሃንህ እንደ ንጋት ይበራልሃል። ምን ቢደረግ መልካም ነገርን እየሰራ ቢጾም፣ መልካም ነገርን እየሰራ የሚለንን ነገር እየተከታተልን እንዳቅማችን በጾም ጊዜ ብንንቀሳቀስ፣ የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህን ፈጥኖ ይበቅላል። ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይላል። ከመካከልህ ቀንበርን ብታርግ፣ ጣትህንም መጥቀስ ብትተው፣ ባታንጎራጉርም፣ ነፍስህንም ለተራበ ብታፈስ፣ የተጨነቀውንም ነፍስ ብታጠግብ፣ ብርሃንህ በጨለማ ይወጣል፣ ጨለማህም እንደ ቀትር ይሆናል። እግዚአብሔርም ሁል ጊዜ ይመራሃል፣ ነፍስህንም ከመልካም ነገር ያጠግባል፣ አጥንትህንም ያጸናል። አንተም እንደሚጠጣ ገነት ውሀውም እንደማያቋርጥ ምንጭ ትሆናለህ። ከድሮ ዘመን የፈረሱት ስፍራዎች ይሰራሉ፣ የብዙ ትውልድ መሰረት ይታነጻል። አንተም ሰባራውን ጠጋኝ፣ የመኖሪያ መንገድን አዳሽ ትባላለህ። ይህ ነው። እኛ ኢትዮጵያውያን ዛሬ የተሰደድነው ወደ አገራችን ተመልሰን የአገራችን ምድር ተጠቃሚዎች እንሁን፣ የቤተ ክርስቲያናችን በረከትና ጠጋ ተጠቃሚዎች እንሁን የምንል ከሆነ የቤተ ክርስቲያናችን፣ የሀገራችን፣ የማህበራዊ ኑሯችን፣ የታሪካችን፣ የባህላችን፣ የስርዓታችን እግዚአብሔር የሰጠንን ጸጋ ሁሉ እንጠቀምበት ብለን የምናስብ ከሆነ እንደዚህ ነቢይ ነው። ሕይወታችን ለእግዚአብሔር እንስጠው። ጾም ስንጾም እውነተኛ ጾም ይሁን። ስንጸልይ እውነተኛ ጸሎት ይሁን። ስናምን እውነተኛ እምነት ይሁን። ወደ እግዚአብሔር ስንመጣ እውነተኛ መንገድ ይሁን። ስንታረቅ እውነተኛ እርቅ ይሁን። ስለተሳሰብ እውነተኛ መተሳሰብ ይሁን። እውነቱን እየተከታተን በእግዚአብሔር ቃል ውስጥ እንመላለስ እንጂ። እግዚአብሔር ቸር ነው። የእግዚአብሔር እጅ ምህረቱ የተዘረጋ ነው። ኢሳይያስ 59 ላይ የእግዚአብሔር ጆሮ ደንቁራ አታውቅም፣ ለምናለ መስማት የእግዚአብሔር እጅ አጥሮ አያውቅም፣ ወደ ልጆቹ መልካም ነገርን ለመስደድ። ግን ኃጢአታችሁ በእናንተና በእግዚአብሔር መካከል ከለከለ። መለኮት ከኃጢአት ጋር ስምምነት የለውም። ብርሃን ከጨለማ ጋር ስምምነት እንደሌለው። ስለዚህ የያዝነው ነገር ጥሩ ነው። ወደ ቤተ ክርስቲያን መገስገስ ጀምረናል። የኢትዮጵያ ሕዝብ አሁን ገና ነው ብልጥ የሆነው። በፊት ሞኝነት ነው። የነማርክስ ማርክስ ፍልስፍና ሞኝነት ነው። እግዚአብሔር የሌለ አዮማ ሞኝነት ነው። እግዚአብሔር የሌለበት ማይ ሰማ ሞኝነት ነው። እግዚአብሔር የሌለበት ማይ ገማ ሞኝነት ነው። እግዚአብሔር የሌለበት ይሰባ ሞኝነት ነው። እግዚአብሔር የሌለበት ቅዳሴ ሞኝነት ነው። እግዚአብሔር የሌለበት ማስተማር ሞኝነት ነው። እግዚአብሔር የሌለበት አመራር ሞኝነት ነው። እግዚአብሔር የሌለበት ስልጣን ሞኝነት ነው። እግዚአብሔር የሌለበት ብልጣ ብልጥነት ሞኝነት ነው። እግዚአብሔር የሌለበት ፖለቲካ ሞኝነት ነው። እስካሁን ሞኝነት ነው የነበረው እስካሁን ድረስ። አሁን ግን ካለፈው መማርም እኮ በረከተ ትልቅ መታደል ነው፣ ትልቅ ጸጋ ነው። ጨው እንደለመደ ከብት ዛሬ የኢትዮጵያ ሕዝብ ወደ ነው የሚገሰግሰው ወደ ቤተ ክርስቲያን፣ በውጭም በውስጥም ይህ ነገጧት ለኢትዮጵያ ሕዝብ ለኢትዮጵያ ምድር ለኢትዮጵያ ቤተ ክርስቲያን አንድ አዘጋጀውን መልካም ጸጋ ጸጋ የሚያመለክት ጥሩ መስታወት ነው፣ ጥሩ መንገድ ነው፣ ጥሩ ምልክት ነው። እግዚአብሔር ቸር ነው። በቸርነቱ ይጎብኝና ይጎብኘን እና በዚህ መልካም ተግባራችን እንድንቀጥል እግዚአብሔር ይርዳን። እግዚአብሔር ይመስገን።

Göster varan